ቮይስ አፍ አሜሪካ። የዋልድባ ገዳም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ካሏት ታላላቅ ገዳማት አንዱ መሆኑ ይነገርለታል። አካባቢውና የፌዴራል መንግስቱን ይቆጣጠር ከነበረው የቀድሞ መንግስት ጋር በተፈጠረ ግጭት ከታሰሩና ከገዳሙ እንዲባረሩ ከተደረጉ መነኮሳት መካከል መጋቢ ስርዓት አባ ገብረ ኢየሱስ ኪዳነ ማርያም አንዱ ናቸው። የዋልድባ ገዳም አብረንታንት ቤተ ሚናስ ተወካይ ሆነው ለአመታት አገልግለዋል። የገዳሙ ቦታዎች ለስኳር ፋብሪካ መታሰቡን በመቃወማቸው እንደ ፖለቲከኛ እስረኛ በሽብር ወንጀል ተከሰው በማዕከላዊ እስር ቤት መሰቃየታቸውን የሚናገሩት መነኩሴ አባ ኪዳነ ማርያም የዋልድባና የህወሓት ፍጥጫ የሚል መጽሐፍ ጽፈዋል። በትግራይ እየተካሄደ ካለው ከሰሞኑ ግጭት ጋር ገዳሙ ስለሚገኝበት ሁኔታ ደረጀ ደስታ አነጋግሯቸዋል። የት ነው ያሉት አሁን? አሁን ማይጸብሪ ነኝ። መቼ መጡ ወደዛ? ዛሬ ጠዋት ነው፣ ዛሬ ጠዋት ነው የገባሁት። ዋልድባ ነበሩ ከዚያ በፊት? አይ ዋልድባ ነበር የምኖረው በወልቃይት ስኳር ፕሮጀክት ምክንያት መንግስት ጋር ትንሽ ተጋጨን፣ ከዋልድባ ወጣሁ። ከዛ በኋላ አልተመለሱም? መመለስ አልቻልኩም፣ ያው ለአንድ አመት ከሶስት ወር አካባቢ እስር ቤት ነበርኩ። በዋልድባ ያለው ሁኔታ ተለውጠዋል? አሁን ምን አለ? እንዴት ነው ሁኔታ? አሁን ያው እንግዲህ ለውጥ አለ። ፊት ከህዋት ጋር የነበሩ ሰዎችም ወጥተዋል። ህዋት በቁጥጥሩ አድርጎት የነበረውን አካባቢውን ለቆ ሄዷል። እንግዲህ ያው እየተለወጠ መጥቷል ማለት ነው። እርሶ አሁን ማይጠብሪ ነው ያሉት? የሰማው አሁን ማይጠብሪ የሄድኩት እዛ ትናንትና። ማይጠብሪ ለህዋት ስር ነበር ማለት ወረዳው ነው የጠለምት ወረዳ። ጠለምትና ጠለምት ብለው ነበር ከፍሎት የነበረ። አሁን ማይጠብሪ የጠለምት ወረዳ ነበረ። አሁን በተደረገው ውጊያ የአማራ ልዩ ኃይልና ሚኒሻ እንዲሁም መከላከያ ሰራዊት ነው በቅንጅት ባደረጉት ጦርነት ከህዋት ልዩ ኃይል ጋርና ሚኒሻ ጋር ከተማዋን ተቆጣጥረዋል። ስለዚህ የእኛም ወረዳ ስለነበር፣ በዚያም አካባቢ የገዳሙ ድርጅቶች ስለነበሩ ዛሬ ወደዚያ አካባቢ ሄጃለሁ ድርጅቶቹን ውስጥ የነበሩ መነኮሳት ጥለውት ስለሄዱ ማለት ነው። እንዴት ነበረ የጦርነቱ ሁኔታ? ምን ሰምተዋል? በአካባቢው ያስከተለው ነገር ምንድን ነበረ? ምን ተካሂዷል? ምን ምን ተፈጽሟል? ምን ጉዳት ደርሷል? አሁን ያለው ሁኔታ እንዴት ነው የሚገነዘቡት? እንግዲህ ያው በጦርነት መካከል መቼም ጥሩ ነገር ይፈጠራል ማለት አይቻልም። የግድ በመሀል መቁሰል አለ፣ መሞት አለ፣ አንዳንድ ነገሮች ይከሰታሉ ግድ ያው የሚፈጠሩ ነገሮች ይኖራሉ። ግን አሁን ያው ህዝቡም ተረጋግቷል፣ አካባቢውን የአማራ ልዩ ኃይል ተቆጣጥሮታል ማለት ነው። ወደ ዋልድባ ገዳም ልውሰዶትና ልውሰዶት እና እንግዲህ ብዙ እንግልትና እስር እንደደረሰቦት ይታወቃል። እስኪ የደረሰውን ሁኔታ አጠር አድርገው ይንገሩን። ነው እንግዲህ ከሁለት ሺህ አራት በፊት የነበረውን ያው ብዙ ጊዜ ብለው ምንም ትርጉም የለውም ከሁለት ሺህ አራት ያው የወልቃይት ስኳር ልማት ፕሮጀክት አካባቢ ወይም ሜይደይ ዙሪያ ገዳሙን የሚጎዳና የሚያፈርስ ነው በሚል በአነሳነው ተቃውሞ ምክንያት ነው። በዚያ ምክንያት ደግሞ መንግስትን ስንቃወም ቆይተናል ማለት። ይሄ ገዳም ያው የተከበረ ገዳም ነው፣ ጥንታዊ ገዳም ነው፣ ታሪካዊ ገዳም ነው በሚል እዚህ አካባቢ ፋብሪካ መተከል የለበትም፣ ግድቡ መገደብ የለበትም በሚል መነኮሳቱም ይህንን ተቃውሞ አነሱ። መነኮሳቱም እኔን በመወከል እስከ ጠቅላይ ሚኒስትር ቢሮ ድረስ እጃን ነው። ሌሎችም ነበሩ አብረው ብዙ ግድብ ፈጥረናል። ተቀባይነት ባለማግኘቱ ማለት ነው። እናንተም የአማርኛው ክፍል አገልግሎት ብዙ ጊዜ ዘግቦታል። በዚያ ምክንያት እንግዲህ መንግስት፣ የሚታወመው ሰው አልፈለገም የቀድሞ ጠቅላይ ሚኒስተር ማለት ነው፣ አልፈለጉም፣ ላልወደዱት ነበር። በዚያ ሲያሳድዱን መኖሩ ብዙ መነኮሳትም በዚህ ምክንያት ተፈናቅለዋል። እየተደበደቡ እየተገረፉ በውስጡ የሞቱም ነበሩ። በተለያየ መንገድ እኔም ደግሞ በተለየ ጎንደር ላይ በተነሳ ሰልፉን አስተባብረሃል በሚል አስታጥቀሃል መፍት ሱ አድርጋል ጫካ እንዲገቡ አድርገሃል በሚል ተከሽሼ ማዕከላዊ ማዕከላዊ ገብቼ ነበር እና በኋላ ለአንድ አመት ከሶስት ወር ከቆየሁ በኋላ ከማዕከላዊ ቂሊንጦ ከቂሊንጦ እንግዲህ ዶክተር አብይ መንግስት ሲመጣ ስርዓቱ ለቆኛል ማለት። ከዛ በኋላ ወዴት ሄዱ? ከተለቀቁ በኋላ ወዴት ነበር የሄዱት? ከዛ በኋላ የህዋት መንግስት ከፌዴራል መንግስት ጋር ባለመስማማቱ የትግራይ ክልል ብሎ የክልላቸው ቦታዎች እሱ ስለሚቆጣጣቸው ከአደቃይ ወረዳ ማለፍ አይችሉ ነበረ። ወደ ማይጠብሪ ወይም ወደ ዋንባ ገዳም መሄድ አልችልም። ምክንያቱም ያፍናል፣ ይወስናል፣ እንደፈለገ ያደርጋል። በወቅቱ ፈላጭ ቆራጭ ስለነበረ እሱም ገዳም ውስጥ ሚያሱ ሰዎች ስለነበሩ እኔ ወደዛ ውስጥ መግባት አልችልም ነበረ። ምክንያቱም ትኩረታቸው እኔ ላይ ስለነበር ማለት ነው እና ጎንደር አካባቢ እና አንዳንድ ገዳማት እየወጣው እየገባው እዛት ጎንደር ነበር የሚኖረው በእርሶ እምነት ገዳሙ አሁን ሙሉ በሙሉ ነፃ ወጥቷል ብለው ነው የሚያስቡት? እንግዲህ በሙሉ ሙሉ በሙሉ ጸርቷል የሚለው ወደፊት የምናየው ይሆናል። ለጊዜው ግን በአሁኑ ሰዓት በአማራ ልዩ ሀይልና ምንሻዎች ሚኒሻዎች ስር መሆኑን አውቃለሁ። እንግዲህ እችም አለ ነገር በአንድ ጊዜ ሀገር አይከናወንም። ምናልባት የተሸጠጠ በየዋሻው በየፍርኩታው የገባ ካለ ደግሞ ሰራዊቱ ገብቶ እንዲያጸዳ ይደረጋል። ግን ሰዓት ያው ነፃ ነው። እነሱ ማዘዝ አይችሉም፣ ማዘዝ አይችሉም። ወጥተዋል፣ ወጥተዋል። ግን ያው ጦርነት ውስጥ ገጥም ጊዜም ይበተናል። ሰራዊት ሲበተን የገባበትን አታውቀውም፣ አታውቀውም። እና የት እንዳለ የት እንደገባ ስለማይታወቅ ያንን ደግሞ የማጽዳት ደረጃ ነው የማጽዳት ስራውም የመንግስት ይሆናል ማለት ነው እና የገዳሙን አካባቢና አስተዳደሩን የነሱ ሰዎች አሁን ለቀዋል ሄደዋል ወጥተዋል ገና ወደ አደርቃይ ከመግባታችን በፊት ወጥተው እንደሄዱ አሁን ዛሬ አይቀብሪም ሂጄ ወፍጮ ቤት የነበረው ተወካይ የነሱ ሰው ነበረ ቤቱን ከፋፍጦት ድርጅቱ የገዳሙን ንብረት ጥወት ነው የጠፋ እና እሱንም ያው እንትን ጠባቂዎች እንዲጠብቁ አካላት እንዲጠብቁ ለማድረግ ወደ ማይቀር እየመጣሁት ማለት ነው። ገዳሙን ማን ነው የሚያስተዳድረው? አሁን ገዳሙን ያው መነኮሳት አሉ አሉ አባቶች። አሁን በኃላፊነት ደረጃ የነበሩ የህዋት ሰዎች ነበሩ። እነሱ ለቀው ሂደዋል። አሁን ወዲያው ነው ገዳሙ በቀጥታ እነሱ ወጥተው እንደሄዱ ራሱ ሰው መርጦ በቦታ ቦታውን አስዞ አሁን ስራውን ከዳወና፣ ብዙ እንግልት ደርሶ ቦታል ብዙም ስቃይ አይተዋል። ይሄንን ቀን ደርሶ በህይወት ያ ያለው ብለው አስበው ነበር። ህዋት እንደሚፈርስ አውቃለሁ። ምንም ጥርጥር የለው። አባቶቻችን ቀድሞ ይታያቸውም ስለነበረ ይነግሩናል። ምንም ስርዓቱ እንደሚፈርስ ምንም ጥርጥር የለንም። ግን መቼ ይሆናል የሚለውን ነው። መቼ ይሆናል የሚለውን ነው እንጂ እኔ ለራሴ ህልም የሆነብኝ እንደዚህ ብትንትን ይወጣል። አሁን በአጭር ጊዜ ብትንትን ይወጣል ብዬ አላስብም ነበር። ግን እንደሚበተን እንደሚፈርስ ይታወቃል። ምክንያቱም እየሄደ ያለው አካሄድ ጥሩ አልነበረም፣ ጥሩ አልነበረም። አየህ፣ የግፍ ጽዋ ሲሞላ አንድ ቀን እንደሚበተን ይታወቃል። እግዚአብሔር ይመስገን፣ የአባቶቻችን አምላክ ሁሉም ነገር አሳይቶናል። አሁን ምንም የሚቆጨው ነገር የለም። እኔ ደስ የሚለኝ ባደረግኩት ስራ፣ በሰራው ስራ አለመቆጨቴ ነው። አልቆጭ የሰራው ስራ ትክክለኛ ነው ጊዜ ነው ማለት እና ያም ስላመንኩም ላይ አሳይቶኛል። በህይወት ያለው ብዙ ይህን ታምር ሳያዩ የሞቱ አባቶች አሉ። ማዝነው በነሱ ነው። ይህን ቢያዩ ኑሮ ጥሩ ነበር፣ ግን አላዩም። እኔ ግን እግዚአብሔር አቆይቶኝ ያየሁት። ከዋልድባ ገዳም አባ ገብረ ኢየሱስ ኪዳነ ማርያምን አመሰግናለሁኝ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።